ጤና ስጥልኝ፣ የተከበራችሁ አድማጭ ተመልካቾቻችን፣ እንደምናምሽታችኋል። የሐሙስ ምሽት የጋቢና ቪ መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ጀመረ። ከአሁን ሰዓት ጀምሮ መደመጡን ይቀጥላል። መስከረም 122015 ዓ ም ነው። ለምሽቱ ካሰናዳናቸው ዘገባዎች መካከል ጥቂቶቹ እናስተዋውቃችሁ። በተለያዩ ዓለም አቀፍ ደረጃዎች ላይ የተደረጉ ጥናቶች እንደሚያሳዩት ሴቶች በሰላም ቢልዲንግ አክቲቪቲዎች ላይ ሲሳተፉ ስምምነት ላይ የመድረስ ፕሮባብሊቲ የተኳ ነው የሚሆነው ያሳሰባችሁት በሴቶች ፖለቲካዊ ተሳትፎ ላይ የሚንቀሳቀሰው ትምራን የተሰኘው ተቋም ስራ አስኪያጅ የሆኑትን ኢየሩሳሌም ሰለሞንን ነው በምሽቱ እንግዳችን አድርገናቸዋል። ከሳቸውም ጋር ቆይታ ይኖረናል። በሌላ ዘገባ ደግሞ በተለያዩ ዓለም አቀፍ ደረጃዎች ላይ የተደረጉ ጥናቶች እንደሚያሳዩት ሴቶች በሰላም ቢልዲንግ አክቲቪቲዎች ላይ ሲሳተፉ ስምምነት ላይ የመድረስ ፕሮባቢሊቲ የሰፋ ነው የሚሆነው። አሁንም ተደግሞ የተሰማው የትምራን ስራ አስኪያጅ የሆነችው የወይዘሮ ኢየሩሳሌም ሰለሞን ድምጽ ነበረ። ይቅርታ እንጠይቃለን። በሌላ ዘገባ ግን ጨረቃ ላይ በድጋሚ ምርምር እያደረጉ ካሉት የሰው ልጅ በድጋሚ እንዲወጣ ምርምር እየተደረገ ይገኛል። ያንም ምርምር ላይ የሚሳተፉ ኢትዮጵያዊ ሳይንቲስት ጋብዘናል። ሳይንቲስቱ ዶክተር ጥላይ ታደሰ ይባላሉ። በምሽቱ እሳቸውም ከኛ ጋር አብረው የሚቆዩ ይሆናል። ሌሎች ጥንቅሮች ነው ይዘናል። የደንገረመው መሰናዶ የመራው ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች፣ አዘጋጆች፣ ዘጋቢዎች ጋር በመሆን አብራችሁን ታመሹ ዘንድ እንጋብዛለን። አሁን ወደ ዘገባዎቻችን እንሻገር። እየተፈጠሩ ላሉ ተግዳሮቶች እንዲሁም ደግሞ ፖለቲካዊ ችግሮች ሴቶች የመፍትሄ አካል መሆናቸው ትልቅ ሚና እንደሚኖረው ይነገራል። በተለይም ደግሞ በዚህ ዙሪያ የሚሰሩ ተቋማት የተለያዩ እንቅስቃሴዎችን እያደረጉ ይገኛሉ። በቅርብ ጊዜም ትምራን የተሰኘው ተቋም ሰላም ላይ ሴቶች ሊካፈሉ ይገባል በሚል የሰላም ጉዞ አድርጎ ነበረ። በዚህ ጉዳይም በተመለከተ እንዲሁም ደግሞ የተቋሙን እንቅስቃሴ በተመለከተ ከተቋሙ ስራ አስኪያጅ ጋር ቆይታ አድርጌ ነበረ። ራሳቸውን ከሚያስተዋውቁበት ይጀምራል። ኢየሩሳሌም ሰለሞን ንባላ ነው። የትምራን የስራ አስኪያጅ ነው። ትምራን ምን ላይ ነው የሚንቀሳቀሰው? ምን አይነት ስራዎችን ነው የምሰሩት? ትምራን የሴቶች የፖለቲካ ተሳትፎና አመራርነት ላይ ነው የምትሰራው። ሴቶች በማንኛውም ረገድ በተለይም ደግሞ ከስር ጀምሮ ከወረዳ ላይ እንዲሁም ደግሞ በፌዴራል ደረጃ አመራርነት ቦታ ላይ ለማየት ራእይ አድርጋ የተቋቋመች ማህበር ናት። ቦታውን የያዙትን ቦታቸውን ይዘው መቀጠል እንዲችሉ ብቃቱ ኖሯቸው ደግሞ ወደ አመራርነት ያልመጡት ወደ አመራርነት እንዲመጡ ለመስራት የተቋቋመች ማህበር ናት። እንግዲህ በሁሉም ዘርፍ ሴቶችን በአመራርነት ለማየት ነው ራእያችን፣ አላማችን። ከተመሰረተ ስንት ጊዜ ሆነው? ከዚህ ቀደም ምን አይነት ስራዎችን ሰርታችኋል? ሁለት አመት ከስድስት ወር ያህል ይሆናል። ትምህርት ተቋማችን ከተመሰረተች የሰራናቸው ስራዎች ያው ከስድስተኛው ሀገራዊ ምርጫ ጋር በተያያዘ ያ የተመሰረትንበት አመት ላይ ነበር እንዳጋጣሚ ሆኖ ስድስተኛ ነበረው የነበረው ከእሱ ጋር በተያያዘ ተወዳዳሪዎችን፣ እጩ ተመራጮችን ስልጠና ፈተን ነበረ። እንዲሁም ደግሞ ዲያሎግ ፎረሞችን እናዘጋጅ ነበር። የፖለቲካ ፓርቲዎች ዲያሎግ ፎረም ውይይቶች እናደርግ ነበር ከፖለቲካ ፓርቲዎች ጋር ሴቶችን ይበልጥ ሊያሳጥፍበው የሚችሉበት ሁኔታ ላይ እናቶችንም እንደዚሁ እንሰራ ነበረ። ከዛ በኋላ ደግሞ ሴቶች በሰላም ጉዳይ ላይ በተለይ በከረንትኒያን አንገብጋቢው ነገር የሰላም ጉዳይ ስለሆነ ሴቶች በሰላም ጉዳይ ላይ ተሳታፊ ሊሆኑ በሚችሉበት ሁኔታ ላይ ለመስራት ጥረት እያደረግን ነው። ሺሊድ የሚል ሴቷ ሰላምን ትምራ የሚል ያው እንደነገርኩሽ፣ ሁሉም ዘርፍ ላይ ሴቷ አመራር እንድትሆን አላማችን እና ሴቷ ሰላምን ትምራ የሚል ፕሮጀክት መድፈን እየተንቀሳቀስን እንገኛለን። ከዛ በተጨማሪ ደግሞ በብሔራዊ ምክክር ኮሚሽኑ ከተቋቋመ በኋላ ውመን አት ዘ ቴብል የሚል ፕሮጀክት ማለን ሴቷ በጠረጴዛ ዙሪያ እንድትኖር በኤኒ ውይይቶች ናሽናል ዲያሎግ ላይ ሁሉም ውይይቶች ላይ ፒስ ቢልዲንግ አክቲቪቲዎች ላይ ሴቷ መሪ እንድትሆን በጠረጴዛ ዙሪያ እንድትገኝ የሚል ፕሮጀክት ነድሰን እየተንቀሳቀስን ነው ያለ ነው። እና ከሰላም ከፒስ ቢልዲንግ ጋር ተገናኘ የተለያዩ የሰላም የእግር ጉዞዎችን በክልሎች እና በአዲስ አበባ በቅርቡ አድርገናል። በክልሎች ቤንሻንጉል ጉሙዝ መተከል ዞን ላይ፣ አማራ ክልል ባህር ዳር ከተማ፣ አፋር ክልል እንዲሁም ደግሞ አዲስ አበባ ቋድሚ ሶስት የሰላም የእግር ጉዞ አካሂደናል። ሴቷ ሰላምን ትምራ ነው የሚለው መርሃችን አዲስ አበባ የነበረው ላይ ሴቶች ሰላምን ይሻሉ፣ ሴቷ ሰላምን ትምራ የሚል ነበረ። ሰዎች ስለዚህ በማንኛውም የሰላም ስራዎች ላይ ሴቶች መሳተፍ እንዲችሉ፣ በተለይም ደግሞ በመሪነት ደረጃ ሴቶች መሳተፍ እንዲችሉ ነው እዛጋ ስንናገር የነበረው። ሰላም መደፍረስ ሀገሪቷን የጎዳት እንደሆነ ይታወቃል። ከ ሀምሳ ፐርሰንት በላይ የሆኑት ደግሞ ሴቶች ናቸው። ሴቶችን በሰፊው በብዛት እየጎዳ ለሆነ ይታወቃልና ሰላም እንዲመጣ በሀገራችን ለመስበት ነው። ሁለተኛ ደግሞ ሴቶች በፒስ ቢልዲንግ ኢኒሽቲቭች ላይ በመንግስት በኩል ይሆን በሌሎችም ወገኖች እንዲሳተፉ አድቮኬት ለማድረግ ነበረ ያደረግነው። በአዲስ አበባም የሰላም ፎረሞች አድርገን ነበር። ለሚዲያ ፕሮፌሽናል ፒስ ቢልዲንግ ላይ ስልጠና ነገር አድርገን ነበረ። ምክንያቱም ሚዲያ ፕሮፌሽናል ሴቶችን ሮል በፒስ ቢልዲንግ ላይ እንዴት ነው የሚረዱት እንዴት ሴቶችን እያሳተፉ ያሉ ሰዎች ላይ የሚለውን አስመልክቶ ሮላቸውን በደንብ እንዲመለከቱና ሮላቸውን አስታውሰው ሴቶችን መሳተፍ እንዲችሉ ማለት ነው። ከዚ በተጨማሪ ደግሞ እንዳልኩሽ ናሽናል ዲያሎጉም ላይ ብሄራዊ ምክክሩም ላይ ሴቶች እንዲሳተፉ ጥረት አድርገናል። ከናሽናል ዲያሎግ ኮሚሽን ውስጥ ሀምሳ ፐርሰንት ሴት ኮሚሽነሮች እንዲኖሩ አድቮኬት አድርገን ነበረ። ወርክሾፕ አዘጋጅተን ሴቶች እንዲጠቆሙ እኛ ፋሲሊቴት እያደረግን እና ፕሮፋይላቸውን ያቀናጀን እንደዚህ አይነት ስራዎችን ሰርተናል። በዌቢናሮች ቅስቀሳ አድርገናል። ሴት ኮሚሽነሮች እንዲኖሩ ጥምረት ለሴቶች ድምፅ ለብሔራዊ ምክክል መድረክ የሚባል ጥምረት እንዲመሰረት ትልቅ አስተዋጽኦ አድርገናል። ከመቀበልቱ ከተመሰረተ በኋላ የጥምረቱ ሴክሬታሪያት ሆነን እየሰራን ያለነው ማለት ነው። እንግዲህ ሴቶች ልጆች በእንደዚህ ወይም በተለይ ደግሞ አሁን ባለፉት ሁለትና ሶስት አመታት በከፍተኛ ሁኔታ ሰውነታቸው ለጦር መሳሪያነት እንደሚውል እንዲሁም ደግሞ በመፈናቀልና በተለያዩ ችግሮች ምክንያት ሰላም በማጣት የተለያዩ ስነልቦና የምጣኔ ሀብት ችግሮችና ተግዳሮቶች እንደተጋለጡ እናውቃለን። ስለዚህ ከዚህ አንጻር የሴቷ በውሳኔ ሰጭነት ላይ በብሔራዊ ምክክር ላይ መሳተፏ ያለው ወይም ደግሞ የሚኖረው ሚና ምንድን ነው ትያለሽ? እንግዲህ እንዳልሹ ነው። በጣም ቪክትም የሆኑ ሴቶች ናቸው። ከቪክትምነት ውጪ ግን ከመብት አኳያ ስንመለከተው የተለያዩ ሕጎች እንደሚያስቀምጡ በአገሪቱ እንቅስቃሴ ላይ ሴቶች ከወንዶች እኩል መሳተፍ እንዳለባቸው ይደነግጋሉ። እና ይህም የሆነበት ምክንያት አንድም የሴቷን ፐርስፔክቲቭ መመልከቱ አስፈላጊ ስለሆነ ነው። ማለት ሀምሳ ፐርሰንትና ከዛ በላይ የሆኑ የሆነው የማህበረሰብ ክፍል የሆነው ኮሚኒቲ ሴት ከሆነ በውሳኔያችን፣ በራሳችን ውሳኔ መሰረት መተዳደር መቻል አለብን። ስለዚህ በፒስ ቢልዲንግም ላይ ውሳኔዎች ይኖራሉ። አደለም እያንዳንዱ ውይይቶች ላይ ውሳኔዎች ይኖራሉ። እነዛ ውሳኔዎች መሬት ላይ ሲወርዱ ሴቷን የማይጎዱ መሆን መቻል አለባቸው። ያንን ደግሞ ማረጋገጥ የምትችለው ሴቷ እዛ ውስጥ ተሳትፋ የውሳኔው አካል መሆን ስትችል ነው። ስለዚህ ችግሮች ሲመጡ ችግሮቹ ሴቶችን የሚጎዱ ከሆነ ሴቶቹ የመፍትሄ አካልን መሆን መቻል አለባቸው ማለት ነው። አደለም ታይዘ ወይ እያወራን ያለ ነው። ሀገሪቷን መስራት ላይ የአገሪቷ እንቅስቃሴ ላይ ሴቶች መብት አላቸው የመሳተፍ። ስለዚህ ሰላም በአገሪቷ እንዲመጣ ሴቶች የበኩላቸውን አስተዋቅም አደጋ አለባቸው። እነዚህ ውይይቶች ላይ ከስር ጀምሮ አቅም አላቸው፣ ከስር ጀምሮ መሳተፍ መብት አላቸው የሚለውን ነገር አስበን ነው እነዚህ ስራዎች እየሰራ ነው ያለ ነው። እና እኛ በእኛ በኩል ያው አንድ ኦርጋናይዜሽን ወይም ደግሞ ትንሽ ጥቂት ኦርጋናይዜሽኖች አንድ ላይ ሁሉን መድረስ ላይ ይቻል ይችላል፣ ግን ብቻ ነው መጠን አድቮኬት እያደረግን እና ድምፃችንን እያሰማን መንግስትም ሆነ የሚመለከታቸው አካላት የሴቶችን ተሳትፎ ለአገሪቷ ስለሚጠቅም በተለየ ደግሞ ካሁን በመጣንበት ሜንታሊቲ ተፋ በተለየ አምሮ በተለየ አስተሳሰብ ልታየው ስለምትችል ሴቷ በዚህ የሰላም ጉዞ ላይ የቀረቡ ጥያቄዎች ነበሩ። እንዲሁም ደግሞ ደብዳቤም ከነበራችሁ ወይም ደግሞ ጥያቄዎቻችሁን ያቀረባችሁለት ሕጋዊ አካል ካለ የነበረው ሂደትና ሁኔታ ምን ይመስል ነበረ? በእለቱ በእርግጥ ደብዳቤ ጽፈን አላስገባንም፣ ግን ያው በተለያዩ ሚዲያዎች የሰላም ጥሪያችን እንዲተላለፍ ያደረግነው የሰላም ጥሪ ነው ያደረግነው። ሰላም እንፈልጋለን፣ ሴቷ ሰላም እንፈልጋለች፣ ሴቷ ሰላምን ትምራ የሚል ነው ቲሸርታችን ላይ ተጽፎ የነበረው መልዕክት። ምናልባት ከተመለከትሽው ይሄ ምንድን ነው፣ በቃ ሰላም እንፈልጋለን፣ ችግሮች በውይይት ይፈቱ፣ መንገዱ ይፈጠርላት የሚሉ መልዕክቶችን ነው ያስተላለፍኛል አሁን ካሉት ተግዳሮቶች አንጻር የሴቶች ተሳታፊነት በመኖሩ ምን አይነት ለውጥ ይመጣል? ስምምነት ላይ የመድረስ ፕሮባብሊቲ ከፍተኛ ይሆናል ብለን እናምናለን። በተለያዩ ዓለም አቀፍ ደረጃዎች ላይ የተደረጉ ጥናቶች እንደሚያሳዩት ሴቶች በሰላም ቢልዲንግ አክቲቪቲዎች ላይ ሲሳተፉ ስምምነት ላይ የመድረስ ፕሮባቢሊቲ የሰፋ ነው የሚሆነው። ውሳኔዎች ይወሰናል፣ መስማማት ይኖራል ማለት ነው። እነዛ መስማማቶች ደግሞ ኢምፕሊመንት የሚደረጉ መሬትም ላይ ወርደው ተግባራዊ እንዲደረጉ ትልቅ አስተዋጽኦ ይኖራል። ሴቶች በተሳተፉ ቁጥር ሴቶች ለሰላም ቅርብ ናቸው ይባላል። መላት እያደረኩኝ አይደለም፣ ሴቶችን ሁሉ ወይም ደግሞ ሁሉም ሴቶች ስለ ሰላም ብቻ ነው የሚያስቡት እያልኩኝ አይደለም። ያለሁት ግን በአንጻራዊ መልኩ ከእናትነትም የሶሻል ኢለመንታቸው ወንዶች ይልቅ የሴቶች ረብቀ ነው አይደለም። ያ እንዲመጣ ደግሞ ማሳተፉ እድሉን መስጠቱ የተፋ ነው የሆነው፣ እንዳልኩሽ ነው ትልቅ አቅም ዝና ናት ሴቷ። ከዚህ በመቀጠል ምንድን ነው እሱ የምታስቡት ምን አይነት ስራዎች ላይ ነው የምትንቀሳቀሱት? እንዳልኩሽ ከፖለቲካ ተሳትፎ ኳንዛል በተለይ የሴት ፖለቲከኞች የጋራ ጥምረት ጋር በቅርበት እየሰራ ነው ያለ ነው። ከእነሱ ጋር በደንብ በቅርበት ብዙ የምንሰራቸው ስራዎች አሉ። ስፔሲፊካሊ ሰላም እና ናሽናል ዲያሎጉ ላይ ከሆነ ጥያቄዎች ደግሞ በተለዩም ደግሞ ሀይ ሌቨል ኢንጌጅመንት እንዲኖር እና ከአመራርነት ጋር ስለሆነ በተለያዩ የሀገሪቱ ክልሎች እና አዲስ አበባን ጨምሮ የሰላም የፊት ፎረሞች እያዘጋጀን ነው ያለ ነው ከብሔራዊ ምክክሩ ጋር በተያያዘ ደግሞ ትምራን ብቻሳተፈም እንደነገር ክሽጥ እንዲያት መስርተናል የሴቶች ድምጽ በብሔራዊ ምክክሩ እንዲደመድ ጥሪያት መስርተናል እና ሴቶች በብሔራዊ ምክክሩ ላይ እንዲሳተፉ አዌርነስ ራይዚንግ መድረኮችን እናዘጋጅላቸዋለን በተለያዩ ሁኔታዎች በአካልም ስልጠና በመስጠትም፣ በሬዲዮ፣ በቴሌቪዥን፣ በተለያዩ ፍላየሮችና አዌርነት ክሬት ሊደረግባቸው በሚገቡ ሜካኒዝሞች ሁሉ አዌርነት ክሬት እናደርጋለን። ከስር ጀምሮ ሴቶች በብሔራዊ ምክክሩ እንዲሳተፉ ትልቅ አስተዋጽኦ እናደርጋለን። እሺ፣ በጣም ነው የማመሰግነው ከጋቢና ቬ ጋር ለነበረሽ ቆይታ ኢየሩሳሌም ግዜርስትልኝ። ሰላማሽ። ቆይታችሁን እንደወደዳችሁት ተስፋ እናደርጋለን። ጋቢና ቪ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን መታየቱን ይቀጥላል ኢትዮ ሳት ላይ በሳተላይት እንዲሁም ደግሞ በቪያ አምሃሪክ ፌስቡክ ገጽ ላይ ና ድረ ገጽ ላይ ታገኙናላችሁ። በመቀጠል የምናልፈው ደግሞ ወደ ቴክኖሎጂ ና የጠፈር ምርምር ነው። የመጀመሪያው ሰው ኒል አርምስትሮንግ ጨረቃ ላይ ካረፈ በኋላ በድጋሚ የሰው ልጅ ጨረቃ ላይ አርፎ አያውቅም። የዩናይትድ ስቴትስ የሕዋ ምርምር ጉዞ ጨረቃ ላይ ሰው ማሳረፍ ከቻለ እነሆ ከሀምሳ ዓመታት በላይ አለፈው። ላለፉት 50 ዓመታት ወደ ጨረቃ መመለስ አልተቻለም ወይም ደግሞ አልተፈለገም። ከሀምሳ ዓመት በኋላ በአሁኑ ጊዜ ታዲያ ምን እየተሰራ ነው ስንል ጠይቀናል። የሚቀጥለው ዝግጅታችን ታዲያ ለዚህ ጥያቄ በእርግጥም ምላሽ ይዟል። በፍቃዱ መረዳ የሕዋ ሳይንስ ባለሙያ ይዞ እንግዳ እየጠበቀን ነው ዘገባው ወይም ደግሞ ቃለመጠይቅ Uh, y que የዩናይትድ ስቴትስ የሕዋ ምርምር ተቋም ናሳ ከሀምሳ ዓመታት ቆይታ በኋላ ወደ ጨረቃ ሰው ለመላክ ዝግጅት ላይ ይገኛል። ከሀምሳ ዓመታት በፊት የነበረው የአፖሎ ተልኮ ነው። ስድስት አፖሎዎች ሄደዋል። ለምን ሀምሳ ዓመት ቆየ የሚለው ጥያቄ ሰፊ ትንታኔን የሚፈልግ ጉዳይ ነው። በአጭሩ ግን የአፖሎ ተልኮ የአጭር ጊዜ ይቅን ነበረ፣ ቴክኖሎጂውም ለዛው ለአጭር ጊዜ የተዘጋጀ ነበር። ዋናው ግን የዩናይትድ ስቴትስ መንግስት የጠፈር ምርምር ስራ ለመሬት ቅርብ በሆኑ ቦታዎች ላይ ትኩረት እንዲደረግ በመፈለጉ ነው። ገንዘቡን የሚፈቅደው ኮንግረስ ለረጅም ርቀት ምርምሮችና ጉዞዎች ባጀት መያዝ አልፈለገም። ቀስ ተብሎ ከቅርብ ወደ ሩቅ መሄድ ያስፈልጋል ተብሎ የጨረቃ ጉዞ ተገታ። አሁን ግን ጊዜው ፈቀደና የጨረቃ ጉዞ ዝግጅት ተጀምሯል። የአሁኑ ተልእኮ አርቴምስ ይባላል። ይሄኛው ተልእኮም እንደ አፖሎ ሁሉ የተለያዩ ደረጃዎች አሉት። አርቴምስ አንድ ሁለት ሶስት እያለ የሚቀጥል ነው። የአርቴምስ አንድ መንኮራኩር ባለፈው ነሐሴ ይወነጨፋል ተብሎ ብቁ ሳይሆን በመቅረቱ ጊዜው ተራዘመ። አሁን ለሴፕተምበር 27 ወይም ለመስከረም 17 ቀን ቀጠሮ ተይዟል የመስቀለት መሆኑ ነው ካልሆነም ኦክቶበር 2 ወይም መስከረም 22 ይሆናል ተብሏል ጉዞው ከእቅዱ ለምን ተጓተተ የአርተምስ አንድ ተልእኮ ምንድን ነው ለሚሉና ሌሎች ተመሳሳይ ጥያቄዎች እንግዳ ጋብዘናል እንግዳችን ዶክተር ጥላ የታደሰ በናሳ ጆንሰን የጠፈር ማዕከል የሕዋ አየር ንብረት ተመራማሪ ሳይንቲስት ናቸው የአርተምስ አንድ ተልእኮ ምንድን ነው ከሚለው እንነሳለን የአርጠሚስ ራሱ ፕሮግራሙ ራሱ በተለይ የአርጠሚስ የመጀመሪያው የሙከራ ስራ ነው። ሙከራ ነው። ሙሉ ሙሉውን ሚሽኑ ራሱ ቴስት ሚሽን ነው። ቴስት ሚሽን ከመሆኑ የተነሳ ለምሳሌ ኦራየን ቬክል አለ። ኦራየን ቬክሉ የሰዎች ክሩ ሞጁል እንለዋለን። ሰዎች የሚቀመጡበት ክፍል ነው ይሄ ክፍል በአፖሎ ዘመን የነበረን የሂመን ሞጁል በጣም የተለየ ነው። አሀ በጣም ሃይሊ ኮምፒዩተራይዝድ የሆነ ነው። እንደገና ደግሞ ከግራውንድ ሲስተም ጋር በጣም የሚገናኝባቸው ብዙ ነገሮች አሉ። እነኚህ ነገሮች ሁሉ በአብዛኛውስ አውቶማቲክ ናቸው። በቃ ራሳቸውም በራሳቸው አጀስት የሚያደርጉ ናቸው እና ብዙ ነገር የተሰራበት ነው። አርጠሚስ ከሳተላይቱ ጀምሮ ከሮኬቱ ጀምሮ ከ ኤስኤልኤስ ጀምሮ ኤስኤልኤስ ማለት ስፔስ ላውንች ሲስተም ነው። በጣም ግዙፍ ሮኬት ነው። ይሄ ሮኬትም መጀመሪያ ሳተን ከነበረን የአፖሎ ዘመን የነበረን ሳተላይት ሮኬት የተለየ ነው። እንግዲህ አሁን ሲስተሙን ለመሞከር ነው። የመጀመሪያው የመጀመሪያው አቴምት አቴምት ነው የምንለው። አቴምት ሙከራ ማለት ነው። ሙከራዎች ሙከራ እስከሆነ ድረስ የሙከራ ዊንዶዎች ይሰራሉ። ክፍተቶች ይሰሩና በዚህ ቀን ይሄን ያህል ደቂቃ እንጠብቀዋለን፣ ይህን ሰዓት ያህል እንጠብቀዋለን። በዛው ሲስተሙ የተፈለገውን የሚያስፈልገውን ለጉዞ የሚያስፈልገውን ኃይልና ጉልበት ካላቀዳጀ ስክራምብል ይሉታል። በቃ ፉርሽ እንዲሆን ወይም ደግሞ ያደርጉታል። ሙከራ አካል ስለሆነ ይሄ ይቀጥላል። አሁንም በሚቀጥለው ሙከራ እስከሆነ ድረስ አንድ ብልሽ አንድ ነገር ሊገኝ ይችላል፣ ፊክስ ይደረጋል። በአሁኑ እንግዲህ ኤስኤልኤስ አራት ኢንጂኖች አሉት፣ አራት በጣም ግዙፍ የሆኑ ኢንጂኖች አሉት፣ ሞተሮች አሉት። እነኚህ ሞተሮች በጣም ግዙፍ ናቸው እና ሪፕሊካው እዚህ ጆንሰን ስፔስ ሴንተር ይገኛል። በጣም ትልቆች ናቸው። እንደገና ደግሞ ሁለት በግራና በቀኝ ያሉ ቡስተርስ አሉ። በጣም ሂውጅ የሆኑ ቡስተርስ ናቸው። ከኢንጂኑ ቡስተሮቹ የመጀመሪያዎቹን ጥቂት ጉዞዎች ቡስተሮቹ ናቸው ይዘው የሚሄዱት። ሁለት ደቂቃዎች ሁለት ደቂቃ ተከትለው ሄዱና ይገነጠላሉ። ሶሊድ ቡስተርስ ናቸው። እንግዲህ ሁለቱ ሶሊድ ቡስተርስ ወደ በአጠቃላይ አስራ አራት ሚሊዮን ኒውተን ፎርስ ነው ሀይል ነው የሚሰጡት ለሮኬቱ አንድ ላይ ለማንሳት እና ከኢንጂኑ አንደኛው በትክክል የተፈለገበትን የፕሬዠር ወይም ደግሞ ግፊት እያሳየ አይደለም። ያም ደግሞ ሃይድሮጂን ደግሞ በፓዱን ላውንችን ፓዱ ላይና ሮኬቱን የሚያገናኝ ቫልቮች አሉ። እነኛ ችግር ስለተፈጠረባቸው ነው። እነሱን እንግዲህ ኦልሬዲ ቬይክሉ ወደ ቬይክል አሰምብሊ ቢልዲንግ ተመልሶ ያንን ቼክ ተደርጎ አሁን ወደ ፓዱ ገብቶ ወደ ላውንች ወደሚደረግበት ሳይት ኦልሬዲ ሄዷል። የአርተምስ አንድ ጉዞ ሰብተምበር 27ት ወይንም ኦክቶበር ሁለት ላለመሳካቱስ ምን ማስተማመኛ አለ? እንግዲህ ሙከራ እስከመሆነ ድረስ አብዛኛውን ነገር ክሊል አድርጎ አልፏል። በተለይ የሃይድሮጂኑ ችግር ነው። ሃይድሮጂን እንግዲህ ሃይድሮጂን ቡስተርስ በሃይድሮጂን ፊውል በአብዛኛው ችግር አለበት። ምክንያቱም ሃይድሮጂን በጣም በዚህ በምናውቃቸው ንጥረ ነገሮች ውስጥ ወይም ደግሞ ባለነው በዚህ በአጽናፈ ዓለም ውስጥ በጣም የመጨረሻው ኤሌመንት ሃይድሮጂን ነው። ሃይድሮጂንን ማኔጅ ማድረግ በጣም ከባድ ነው። ምክንያቱም ሃይድሮጂን ወደ ኔጋቲቭ አራት መቶ ዲግሪ ነው ማቀዝቀዝ ያለብን። እንደገና ያንን ስታደርግ ያንን ቴምፕሬቸር ለማውረድ ሌሎ አብረው ተያዙት። ኮንቴይነሮቹም ራሳቸው አፌክትድ ይሆናሉ እና ያ ቴምፕሬቸር ብዙውንም ቴክኒካል ፓርቱንም ሊያፋልስ ይችላል እና ይሄ ሁሉ እንትን ተደርጎ ነው ታይቶ ነው ጉዞ የሚደረገው እና ሆፕፉሊ የአሁኑ ይሳካል ብዬ ጠብቃለሁ። ነው አርተምስ አንድ ጨረቃ ላይ ያርፋል። ዶክተር ጥላዬ መልሳላቸው። ምንድን ነው የሚያደርገው አርተምስ? አሁን ከምድር እንደተተኮሰ አንድ የምድርን ይዞርና ከምድር ወጥቶ ወደ ትራንስሉናር ኢንጀክሽን እንለዋለን። ትራንስሉናር ኢንጀክሽን ማለት ከምድር ኦርቢት ወጥቶ ወደ ጨረቃ ኦርቢት ይገባል። ወደ ጨረቃ ኦርቢት ከገባ በኋላ ጨረቃን ዞሮ ተመልሶ ይመጣል አያርፍም ማለት ነው። እንግዲህ ጨረቃን ሲዞር ወደ አጠቃላይ ምሽኑ አርባ ሁለት ቀኖችን ይቆያል ተብሎ ነው የሚገመተው። ከሀያ ስድስት እስከ አርባ ሁለት ነው ቀኖች ውስጥ የተደረጉት ምክንያቱም እንደ ሁኔታው ደብል ሉፕ የሚያስፈልግ ከሆነ እንደገና ጨረቃን ይዞራል። ጨረቃን ደግሞ በጣም በከፍተኛ ርቀት ከጨረቃ በጀርባው በጣም በከፍተኛ ርቀት የሰው ልጅ እስካሁን ድረስ በዛ ሄዶ አያቅም ወይ መሳሪያዎች ሁሉ አያቅም። በዛ ከፍተኛ ርቀት ላይም ጨረቃን ተሽከርክሮ ነው ወደ ምድር የሚመለሰው። የአርጤሚስ ሚሽን ዋናው ዓላማው ሲስተሙን ለመለካት ነው። እንደተባለው አርተምስ አንድ ጨረቃ ላይ አያርፍም። በስልሳ ሁለት ማይል ርቀት ላይ አንጃቦ ይመለሳል። ከዚህ ተልኮ ጋር በመጠናቸው ጥቃቅን የሆኑ ግን በርካታ የምርምር ስራዎችን የሚሰሩ መሳሪያዎች አብረው ይላካሉ። መሳሪያዎች ብቻ አይደሉም፣ ሶስት ምስለ ሰው ወይም አሻንጉሊቶችም ይሄዳሉ። አንድ ወንድና ሁለት ሴቶች ምን ይሰራሉ? ሶስት አሻንጉሊቶች በኦራዮን ውስጥ አሉ፣ ኦራዮን ቬክል ውስጥ የኮማንዲንግ ኮማንዲንግ ወንበር ላይ ወይም ደግሞ ኮማንደሩ ወይም ደግሞ የበረራ አዛጁ የሚቀመጥበት ወንበር ላይ የሚቀመጥ አሻንጉሊት አለ። ይህ አሻንጉሊት የተለያዩ ቫይብሬሽን ቴስት ቬስቶችን ያደርጋል። ለምሳሌ በፍንዳታው ሰዓት ይሁን ከምድር ሲነሳ እንደገና ደግሞ በተለያዩ ኦርቢታል ኢንሰርሽኖች፣ በተለያዩ እንትኖች ሰዓት ላይ የሚኖረውን ቫይብሬሽን የሚለካ መሳሪያዎችን ለብሶ ነው አንደኛው ሮቦት የሚሄደው ምንድን ነው አሻንጉሊት የሚሄደው ማንክንስ እንላቸዋለን። ሁለት ደግሞ ጾታቸው በሴት የተሰሩ በሴት መልክ የተሰሩ ማለትም ብረስ ጡት ያላቸው ማለት ነው የተሰሩ ሁለት አሻንጉሊቶች አሉ። ስማቸው ዞራ እና ሄልጋ ይባላሉ። እነኚህ ሁለቱ ሁለቱም ቬስት ያደርጋሉ። አስትሮራድ ቬስት ይባላል። ይህ ቬስት ራዴሽንን የሚለካ ነው። አንደኛዋ ያለ ቬስት ነው የምትቀመጠው። አንደኛዋ ቬስቱን ታደርጋለች። እንደገና ደግሞ እያንዳንዱ ሰውነታቸው ውስጥ ሴንስቲቭ የሆኑ ኦርጋኖቻቸው ውስጥ ዶሲሜተሮች ተቀምጠዋል። ዶሲሜተርስ ማለት ራዲሽን የሚለኩ መሳሪያዎች ናቸው። ስለዚህ ህልጋ ምን ያህል አግኝታለች፣ ያችኛዋ ምን ያህል አላገኘችም፣ ያችኛዋ ቬስት ስለለበሰች የሚለውና ቬስቱ ምን ያህል ራዲሽንን ሊከላከል የሚችለው የሚለውንም ኤክስፐሪመንት ወይም ደግሞ ሙከራ ይሰራ ብዙ አይነት ተመሳሳይ ሙከራዎች የሚደረጉበት ሚሽን ነው። አርተምስ አንድ በጣም ትልቅ ሚሽን ነው። አርተምስ አንድ የሙከራ በረራ ካበቃ በኋላ የአርተምስ ሁለት ይቀጥላል። ሁለተኛው ተልዕኮ ሰው ወይንም አስትሮኖት ይዞ ይሄዳል። አራት አስትሮኖቶች ጨረቃ ላይ አንዣበው ይመለሳሉ፣ አይወርዱም። የሁለተኛው ተልዕኮ ከተሳካ በኋላ አርተምስ ሶስት ይቀጥላል። ይሄኛው አስትሮኖቶችን ይዞ ይሄዳል። ሁለቱ አስትሮኖቶች መንኮራኮሩ ላይ ሲቆዩ፣ ሁለቱ ግን ጨረቃ ላይ ወርደው ለዘጠኝ ቀናት ጨረቃ ላይ ቆይተው ያገኙትን ይዘው ወደ መሬት ይመለሳሉ። ከአራቱ አስትሮኖቶች አንደኛው ጥቁር ወይም ጥቁር ሴት መሆን እንደ ሚችል ይገመታል። ይህም ነጭ ያልሆነ ሰው ጨረቃ ላይ ሲያርፍ በታሪክ ውስጥ አዲስ ምዕራፍ ይሆናል። ሩቅ አይደለም፣ ከሶስት እስከ አራት ዓመታት ቢወስድ ነው። ሁላችንንም እዛ ደርሰን ለማየት ያብቃል። ዶክተር ጥላዬን በእናንተ ስም እናመሰግናለን። በፍቃዱ ወረዳንና እንግዳውን እኛም አብዝተን እናመሰግናለን። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የሀሙስ ምሽት የጋቢና ቪኦኤ መሰናዶው ነው። በግዙፍ የነዳጅ ሀብቷ የምትታወቀው ናይጄሪያ ባለፉት ወራት የነዳጅ ሽያጯ እጅግ ዝቅ ብሏል። ተከታዩ ዘገባ ታዲያ የኑሮ ውድነትና የነዳጅ ፍላጎት በናረበት በዚህ ወቅት የናይጄሪያ ሽያጭ እንዴት ሊቀንስ ቻለ? የሚለውን ያስቃኝናል። እንደ ናይጄሪያ የነዳጅ ቁጥጥር ኮሚሽን ባለፈው ሐምሌ በየቀኑ 1.1 ሚሊዮን በርሜል የነበረው የአገሪቱ ነዳጅ ዘይት ምርት በነሐሴ ወር ወደ 972 ሺህ ወርደዋል። በዚህም አንጎላ በዓመት ውስጥ ለሶስተኛ ጊዜ የናይጄሪያን ወራሃዊ የነዳጅ ምርት እንድትበልጥ አስችሏታል። በግንቦትና በሰኔ ወራትም በልጣታለች። የናይጄሪያ የነዳጅ ምርት ለወራት በቋሚነት ሲያሽቆለቁል ቆይቷል። ባለስልጣናቱ ለዚህ ምክንያቱ በማምረቻ ጣቢያው የድፍድፍ ነዳጅ ስርቆትና ሻጥር እየተበራከተ በመምጣቱ መሆኑን ይናገራሉ። የናይጄሪያ ብሔራዊ ነዳጅ ኮርፖሬሽን በቅርቡ በሰጠው መግለጫ የሃይማኖት ቡድኖችን ጨምሮ በተለያዩ ደረጃ ያሉ ከሁሉም የሕብረተሰብ ክፍሎች የተሳተፉበት ሌቦች በየቀኑ 200 ሺህ በርሜል የሚደርስ ድፍድፍ ነዳጅ ዘይት መስረቃቸውን አስታውቋል። የነዳጅ ዘይትና ጋዝ ዘርፍ ባለሙያ ኢማንኤል አፊሚያ ናይጄሪያ በአፍሪካ ያላትን ትልቁን የነዳጅ አምራችነት ደረጃ ማጣቷ የዚህ ውጤት ነው ይላሉ። ይህ ለዓለም አቀፉ የነዳጅ ዘይት ገበያ የተሳሳተ መልእክት አስተላልፏል። አገሪቱ ቀስ በቀስ በዓለም ገበያ ላይ ያላትን ተጽዕኖ እያጣች ሊሆን ይችላል። ቀናት እየገፉ ሲሉ በዓለም አቀፉ ገበያዎች በሚተላለፉ ውሳኔዎች ላይ ናይጄሪያ የሚኖራትን አስተዋጽኦ አስቸጋሪ ሊያደርግ ይችላል። ከሁሉም በላይ ገዢዎች መሸበር ሊጀምሩ ይችላሉ። ከምርት ማሽቆልቆሉ በስተጀርባ ያለውን ምክንያት ብትመለከት ናይጄሪያን ራሷን መቆጣጠር እያቃታት ነው ብለው ሊያስቡ ይችላሉ። ሌላው ደግሞ ምርቱ መቀነሱ አገሪቱ በቢሊዮን ዶላሮች የሚቆጠር ገቢ ያሳጣታል። ሩሲያ ዩክሬንን በመጋቢት ወር መሮራን ተከትሎ ወዲያውኑ የዓለም ነዳጅ ዘይት ዋጋ ሰማይ መንካቱ ሲታወቅ ዛሬም ድረስ የነዳጅ ዘይት ዋጋ በበርሜል 96 ዶላር አካባቢ እየተሸጠ ነው። በዚህ ስሌት ናይጄሪያ የምትሸጠው ድፍድፍ ነዳጅ ከዚህ የ2022 ዓመት በጀቷ ከ36 ከመቶ በላዩን ይይዛል። ናይጄሪያ ባለፈው ሰኔ ወደ ውጭ ከተላከው ከናይጄሪያ ድፍድፍ የነዳጅ ዘይት 56 ሚሊዮን ዶላር ገቢ ያገኘች ሲሆን በሃምሌ ግን ምንም ገቢ እንዳልተገኘ ነው የነዳጅ ዘይት ኮርፖሬሽኑ ሪፖርት ያደረገው። ፕሬዚደንት ሞሐመድ ቡሃሪ በቅርቡ ብሔራዊ የኢኮኖሚ ኮሚቴ ያዋቀሩ ሲሆን ወዲያውኑም ከኮሚቴው ጋር ከነዳጅ ስርቆት ጋር የተያያዙ ጉዳዮች ላይ ተነጋግረዋል። ሌብነቱ አገሪቱን የሚያስተማምን ሁኔታ ውስጥ እንደ ከተታት ፕሬዚደንቱ ተናግረዋል። የምርት ውድቀቱ የመጣው በመሠረቱ በኢኮኖሚ አሻጥር ነው ካለን የኦፔክ ኮታ ግማሽ ያህሉን ማምረታችን በጣም የምንፈልገውን ገቢና የውጭ ምንዛሪ ያሳጥቶናል። ይህን ሁኔታ ለመቀልበስ መንግስት ሳያሰልስ እየሰራ ነው። አፊሚያ ኩባንያዎች ወራዊ ምርታቸውን እንዲያሳድጉ መንግስት የግድ በነዳጅ ዘይት ምርት ውስጥ ያለውን ስርቆት ለማስቆም መስራት አለበት ብለዋል። ሀገሪቱ አንዴ ቁጥጥሯን መጨመር እና ደህንነቷን ማሻሻል ከቻለች በእውነቱ ድርጅቶቹ ምርቶቻቸውን እንዲያሳድጉ ያበረታታቸዋል የነበረው መተማመንም ወደ ቦታው ይመለሳል። ባለፈው ሳምንት የናይጄሪያ ነዳጅ ሰራተኞች ማህበር ከፍተኛው የድፍድፍ ነዳጅ ስርቆት ደህንነታቸውንና ስራቸውን ለአደጋ ያጋለጠ መሆኑን በመግለጽ እርምጃ የማይወሰድ ከሆነ ስራ ማቆም አድማ እንደሚያደርጉ አስጠንቅቀዋል። የናይጄሪያ ባለስልጣናት የነዳጅ ዘይት ማምረቻ ንብረቶችን በተለይም ለአደጋና ዝርፊያ በተጋለጡ ነዳጅ ጫኝ መርከቦች አካባቢ የደህንነት ቁጥጥሮች እንደሚያሻሽሉ ተናግረዋል። በዚህ ወር የደህንነት ባለስልጣናት 122 የነ ነዳጅ ዘይት ሌቦችን የያዙ ሲሆን የተሰረቁ 36 ሚሊዮን ሊትር ነዳጅ እና 22 ሚሊዮን ሊትር ናፍጣ ማስመለሳቸውን አስታውቀዋል። የተከበራችሁ አድማጭ ተመልካቾቻችን፣ የሐሙስ ምሽት መሰናዷችን እነዚህ ነበሩ። እዚህ ላይ አጠናቀናል። አብራችሁን ስለቆያችሁ እናመሰግናለን። የደንገርሞ መሰናዶውን የመራው ኤልያስ አስማረ፣ በቅንብሩ አዋዮ ገበያው፣ በዲጂታሉ ቆንጅታዬ፣ በዝግጅቱ አብረናችሁ አምሽተናል። ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎችና ዘጋቢዎች ጋር በመሆን አብራችሁን ስለቆያችሁ በድጋሚ እናመሰግናለን። ጠነስጥ